የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽት ሶስት ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ኢትዮጵያ የእኔ አይደለችም ብዬ እንድል የሚያደርግ እጅግ በጣም ከባድ ነገር ፈጽመው እንደገና ፊትህን ወደ ሀገርህ እንዳብዞ የሚያደርግ ማስገደጃዎች ፈጽሞ ነው እንደወጣም የተደረገው እና በዚህ መንገድ ነው በአጠቃላይ ከሀገር ወጣው። የምሽቱ እንግዳችን አቶ ሀብታሙ አያሌው ናቸው የቀድሞ የተቃዋሚው አንድነት ፓርቲ ቃል አቀባይ ለበርካታ የጤና ችግሮች ዳረገኝ ያሉትን ጨምሮ በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በምርመራ ሳቢያ ደረሰብኝ ያሉትን ከባድ ስቃይ በተመለከተ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። ዜናውን ተከትሎ ይቀርባል። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ እንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች አሰናድተዋል። ቅዳሜ መጋቢት 16 2009 ዓ ም ጤና አስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ ትሰይማለች። አሁን በቅድሚያ የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻችሁ። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የደቡብ ሱዳን መሪዎች ለሕዝቡ ችግር ቅድሚያ እንዲሰጡ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት በአንድ ድምፅ አሳሰቡ። በሀገሪቱ ለደረሰው ረሃብ መንስኤው ምንድን ነው በሚለው ላይ ግን አልተስማሙም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ትናንት ኒውዮርክ ላይ ባደረጉት ገለጻ የደቡብ ሱዳን ሰብአዊ ቀውስ እየተባባሰ መሄዱን እንደቀጠለ ነው ሲሉ አስጠንቅቀዋል። አንድ መቶ ሺህ ህዝብ ተርቧል። አንድ ሚሊዮን ረሃብ አፋፍ ላይ ነው። ክረምቱ ሲመጣ ደግሞ ተጨማሪ ከአምስት ሚሊዮን በላይ ህዝብ የምግብ ዋስትና እጦት ላይ ይወድቃል ብለዋል። ከሀገሪቱ መሪዎች በኩል በብዛት የሚሰማው ችግሩን ማስተባበል ኃላፊነትን ለመቀበልም ሆነ ቢያንስ እየሆነ ያለውን ለማመን ፈቃደኝነቱን ማጣት ነው ሲሉ ጉተሬዝ አማረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የእሳቸው ፓርቲ ሪፑብሊካኑ የሚመሩት ኮንግረስ ለአዲሱ አስተዳደር እጅግ በአንገብጋቢነት የሚፈለገውን የመጀመሪያ ምክር ቤታዊ ድል አንድ ቀን ጨምረው ቢታገሉም ሊያገኙት አልቻሉም። ትናንት አስደንጋጭ በሆነ ሽንፈት ሪፑብሊካኑ በተወካዮች ምክር ቤት አባላት ድምፅ ከምናስ ከምናጣ በማለት ወሳኝ የሆነውን የጤና ጥበቃ ረቂቅ ሕጋቸውን በመጨረሻ ደቂቃ ላይ ድምፅ አሰጣጥ እንዳይካሄድ ስበውታል። ኦባማ ኬር ተብሎ የሚታወቀውን የቀደሙት ፕሬዚደንት ባራክ ኦባማን የጤና ጥበቃ ህግ ሰርዘን እንቀይረዋለን ብለው ለረጅም ጊዜ ቃል ሲገቡ የነበሩት ሪፑብሊካኑ መሪዎች አንድ ቀን ብንጨምርም ድል እናደርጋለን በሚል ተስፋ አንድ ቀን ብንጨምር ድል እናደርጋለን በሚል ተስፋ ሐሙስ ዕለትም ድምፅ እንዳይሰጥበት አድርገው እንደነበር አይዘነጋም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሚቀጥለው ሳምንት ከሰሜን አትላንቲክ ቃል ኪዳን አባል ሀገሮች ባለስልጣናት ጋር እንደሚገናኙ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። ቲለርሰን በመጪው አርብ ብረሰልስ ላይ ከኔቶ አባላት ጋር እንደሚገናኙ ነው የውጭ ጉዳይ ባለስልጣናት ያስታወቁት። የኔቶ አባል ሀገሮች የውጭ ጉዳይ ሚኒስትሮች ብረሰልስ ላይ እንደ ኤሮፓውያን አቆጣጠር ሚያዚያ አምስት እና ስድስት ስብሰባ ሊያደርጉ ነበር። ቀደም ብሎ የታቀደው ይሄኛው የፊታችን አርቡ እሱን የሚተካ ይሁን አይ ይሁን ግን ለጊዜው ግልጽ አይደለም። ስለ ስብሰባው ከኔቶ መሪዎች በኩል መግለጫ አልተሰጠም። የሚስተር ትለርሰን ጽህፈት ቤት በዚህ ሳምንት ውስጥ በሚያዝያው የሚኒስትሮች ጉባኤ ላይ እሳቸው ሊገኙ አይችሉም ብሎ ያወጣው መግለጫ የዩናይትድ ስቴትስ አስተዳደር ኔቶን ከልቡ ይደግፋል ወይ የሚል ጥያቄ አስነስቷል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በመላው ዓለም ያሉ ኤምባሲዎቹና ቆንስላዎቹ ቪዛ ሲጠይቁ ከወትሮው የተለየ ተጨማሪ ምርመራና ክትትል የሚያስፈልጋቸውን ሰዎች እንዲለዩ ጠየቀ። ይህ የስቴት ዲፓርትመንት መመሪያ በተጨማሪም ኤምባሲዎቹና ቆንስላዎቹ ከሽብርተኞች ጋር ግንኙነት አላቸው ወይም ደግሞ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን በሚቆጣጠራቸው አካባቢዎች ነበሩ ተብለው የሚጠረጠሩ ሰዎች የአሜሪካ መግቢያ ቪዛ ማመልከቻ ሲያቀርቡ የማህበራዊ መገናኛ እንቅስቃሴ አካውንቶቻቸውም እንዲመረመሩ ያዛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የላኳቸው መመሪያዎች ኤምባሲዎች ከቪዛ ማመልከቻዎቻቸው በኋላ ተጨማሪ ምርመራ የሚያስፈልጋቸውን የህብረተሰብ ክፍሎች የትኞቹ እንደሆኑ ለይቶ ዝርዝር ለማውጣት አስፈላጊ መስፈርቶችን ለመወሰን የሚሰሩ የጸጥታና የስለላ ኮሚቴዎችን እንዲያደራጁ መመሪያ ሰጥተዋል። በመጨረሻ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን የሚዋጋው የአሜሪካ መራሹ ህብረት በቅርቡ ኢራቅ ሞሱል ላይ ባካሄደው የአየር ጥቃት ጂዳህ በምትባል ቀበሌ ከመቶ በላይ ከመቶ የሚበልጡ ሰዎችን ሲቪሎችን ገለዋል ብለው የወጡትን ሪፖርቶች ህብረቱ እንደሚመረምር አስታውቋል። ዜናው አበቃ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ቃለ ምልልስ ከተቃዋሚው የአንድነት ፓርቲ የቀድሞ ቃል አቀባይ አቶ ሀብታሙ አያሌው ጋር የምሽቱ እንግዳ አቶ ሀብታሙ አያሌው ናቸው፣ የተቃዋሚው አንድነት ፓርቲ የቀድሞ ቃል አቀባይ። በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በምርመራ ሳቢያ ደረሰብኝ ያሉት ከባድ ስቃይ አሁን ለሚገኙበት የጤና ቀውስ እንደዳረጋቸው ባለፈው ረቡዕ መግለጣቸው ይታወሳል። ወህኒ ቤቶች ውስጥ የሚፈጸሙ ጭካኔ የተመላባቸው ልዩ ልዩ የምርመራ አይነቶች በአብዛኞቹ እስረኞች ላይ ህልፈትን ጨምሮ ለበርካታ የጤና ችግሮች እንደሚዳርጉም አቶ ሀብታሙ ይናገራሉ። አቶ ሀብታሙ አያሌው በቀጣዩ ሁለተኛውና የመጨረሻ ክፍል ቃለ ምልልስ ላይም ስለ ምርመራ አይነቶች ሲዘረዝሩ የሚሰጧቸው ማብራሪያዎች እጅግ ዘግናኝ በመሆናቸው ልጆችን እንዳያደምጡ ያደርጉ ዘንድ የወላጆችን ትብብር እንጠይቃለን ይላል። ለአቶ ሀብታሙ አያሌውን ያነጋገራቸው የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናመሽታችኋል፣ የተከበራችሁ አድማጮች። ባሳለፍ ነው ረቡዕ ከአቶ ሀብታሙ አያሌው ጋር ያደረግነው ውይይት ያበቃው በታሳሪዎች ላይ የሚፈጸም ከባድ ምርመራ ብዙዎችን ለከፍተኛ የጤና ቀውስ እንደዳረገ ሲዘረዝሩ ነበር። ወደ ኋላ መለስ ብለን ከተናገሩት በማስታወስ ወደ ምሽቱ ዝግጅት እናልፋለን። አቶ ሀብታሙ፣ አንድ ቀዝቃዛ፣ እጅግ የሚቀዘቅዝ ግን ደግሞ በጣም ትንሽ ነገር በይዘቱ ሲታይ ትንሽ ነገር አለ። እሱን እዚህ መሀል አናቴ ላይ በጀርባ በኩል ይዞሩ ነው ያስቀምጡታል። የኩርኩም ያህል በስሱ በሱ መታ ያደርገዋል። በዛን ጊዜ ራስህን ትስታለህ። ራስህን ስትስት ምንድነው የተፈጠረው የሚለውን አታውቅም። ከተወሰኑ ደቂቃዎች በኋላ ወይም ከተወሰኑ ሰዓታት በኋላ መንቃትህን አታቅም። ሰዓታት ወይም ደግሞ ደቂቃዎች ነው ወይ ራስህን ስት የቆየው የሚለውን አታውቅም። ምን እንደተፈጸመብህ አታውቅም። ተናግረህ ይሆን ወይ አልተናገርክ ይሆን፣ የምታውቀው ነገር የለም። ይሄ ከባድ ነው። ምን እንደሆንክ ለመረዳት አስቸጋሪ ስለሆነ በኋላ በሂደት እድሉ ገጥሞ የመታከም እድል ካገኘ ጉዳዩ ለጊዜው ከሚያደርስብህ ጉዳት ማገገም ከቻል የምትረዳው ነው። አንዳንዶቹ ይህንም እድል ሳያገኝ በሕይወት መኖር መቆየት ያልቻሉና የሞቱም አሉ። አቶ ሀብታሙ አያሌው በቀጣዩ ውይይታችን በስፋት የዘረዘሩትም በክፍል አንድ ስለጀመሩት በታሳሪዎች ላይ ይፈጸማል ስላሉት ከባድ የሰቆቃ አይነቶች ነው። እምነቴና ኢትዮጵያዊ ጨዋነቴ ለመግለጽ የሚከለክለኝ ሌሎች ሰቅጣጭ የምርመራ ዘዴዎችም አሉ ያሉት አቶ ሀብታሙ እነዚያ እንደተጠበቁ ሆነው የሚከተሉት ይገኙበታል፣ ሲሉ ይዘረዝራሉ። ሌላው ግራና ቀኝ ኩላሊትህን በጣት እየወጉ እላይ እላይ ሽንትህን ትሸና የማድረግ የሚወሰድ እርምጃ አለ። በተለይ መጀመሪያ በቁጥጥር ስር ሲያውሉ ፊታቸው ሸፍነው ወዳልታወቀ የስውር እስር ቤት የወሰዷቸውን ሰዎች እዛ ያልታወቀ የስውር እስር ቤት ውስጥ በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አድርገው እየገቡ ስቃይ ፈጽመው ይወጣሉ። የሚፈልጉትን ነገር ጽፈው የሚሉትን ነገር እሺ ብሎ ከፈረመ በኋላ ወደ ማዕከላዊ ያመጡታል። የዚህ ሰለባ ከሆኑ መካከል በእንደዚህ አይነት መልኩ እንዲፈርሙ ከተደረጉ መካከል እነ አበበ ወርጌሳን ማንሳት ይቻላል። እንዲህ አይነት ግፍ ከተፈጸመባቸው መካከል እነ ለእንጂ ሳለማየውን ማንሳት ይቻላል። እንዲህ አይነት እጅግ ሰቅጣጭ ስቃይ ከተፈጸመባቸው ሰዎች መካከል የጎንደሮቹ እነ አንጋው ተገኝ፣ አግባው ሰጠኝ፣ እንግዳው ዋኘው፣ እነ አባይ ዘውዱ የመሳሰሉ ይህንን ፈተና ያለፉ ልጆችን ማስታወስ ይቻላል እና የአየር ኃይል ልጆችን በእንደዚሁ ተመሳሳይ ሁኔታዎች ውስጥ እንዳለፉ አስታውሳለሁ። እንግዲህ በጣም ከባድ እና ፈታኝ ከሚባሉት ይሄንን መካከል ይሄንን ልጠቅስ ብችልም ሌሎች ግን መናገር የሚቸገርባቸው ኢትዮጵያዊ ጨዋነት የሚገድበኝ ላነሳቸውም አልችላቸው። ከዚህ ትንሽ ወጣ ያሉ ከሰብአዊነት ፍጹም ፍጹም ከሰብአዊነት ከሰብአዊ ርህራሄ ውጭ የሆኑ ኢትዮጵያዊ ሃይማኖት ሙስሊምም ሁን ክርስቲያን ኢትዮጵያዊ ሃይማኖትህ ወይም እንዲሁ ኢትዮጵያዊነትህ ብቻ የማይፈቅድልህ ነውር የሚባሉ ተግባራት ይፈጸማሉ። እንደው በመጨረሻው እንዳንድ ምሳሌ ለመጥቀስ ያክል ከዚህ ውጪ የማልጠቅሳቸው እንደተጠበቁ ሆኖ፣ ባህሩ ደጉ የሚባለው በእኛ መዝገብ ላይ ዘጠነኛ ተከሳሽ የነበረው ልጅ ለፍርድ ቤትም ቀርቦ ለዳኞቹ በግልጽ እንዳስረዳው አንደኛ፣ ከጎንደር የመጡትን የመጡበትን ቦታና የተገኙበትን ማህበረሰብ ስም እየተጠቀሰ እናንተን እንዲህ አድርገናችኋል አደለም፣ ቀበቶ ሱሪያችሁን አስወለቃችኋል እየተባሉ እየተባልን ስንሰቃይ የነበረው የውክልና ስቃይ ነው። የተገኘሁበትን ማህበረሰብ ወክዬ ነው የተሰቃየሁት፣ ብቻዬን አይደለም። ምክንያቱም አንተ ከነዚህ የተገኘህ ነህ እየተባልክ ነው የምትሰቃየው። እኔ እነሱ የሚያደርጉትን ነውር ስለማይጠቅም አላነሳም። ከዚህ በላይ ብዙ ማለት ቢቻልም ባህሩ ደግሞ ጉራጌ ብሎ ታጋይ እየተባለ ሲሰቃይ እኔ አማራን ሹሩን አሾልቀነዋል የተባልኩ ስገረፍ፣ ወይም የጎንደር ልጆች ያንን መከራና ስቃይ ጎጃም ልጆች ያንን ፈተና ሲቀበሉ፣ ይህንን ፈተና የሚያደርሱብን ሰዎች ይነግሩን የነበረው በውስጣችን ከባድ ጥላቻ እንዲያደር፣ እጅግ አእምሯችን እንዲፈተን፣ እኛ እንዲህነን እያሉ የተወለዱበትን ስፍራ እየጠቀሱ እኛን በወል ከአንድ ብሔር ጋር ከአንድ የብሔር አባላት ጋር በሙሉ ከህዝብ ጋር የመረረ ጥላቻ ለመቅጣት እኛ በሁለቱ መካከል በድርጅትና በህዝብ መካከል ላለው ግልጽ መስመር ብዥታ ባይኖርብኝም ትግሬ ማለት እንዲህ ነው እያለ ሲገርፍህ፣ ሲያሰቃይህ ለማሰቃየት የተፈጠረ ህዝብ አለ ወይ ብለህ እንድትጠይቅ የሚያደርግ ጨካኝ የጨካኝ ተግባር ሲፈጸምብህ ከማየት በላይ ከባድ ነገር የለም። ባህሩ ደጉም በእንደዚህ አይነት መንገድ ስቃይ የተቀበለ ሽንቱ አምልጦት ከግፉ ከድብደባው ብዛት ሽንቱ አምልጦት ምንጣፍ ላይ ቢሸና አስጎንብሰው እንደ እንስሳ ሽንቱን እንዲልስ እንዳደረጉት ፍርድ ቤት ቀርቦ ለዳኞች ይህንኑ አስረድቷል። ጥፍሩ በጉጠት እየተሳበ እየተነቀለ በፒንሳ ይዘው እግሩን ጥፍሮች በሙሉ እየነቀሉ ያሰቃዩት አበበ ካሴ የተፈጸመበትን ግፍ እንዴት አይነት ዘመን ላይ ደረስን የሚያሰኝ እጅግ ከባድ ዘግናኝ መከራዎች ነበሩ። ሌሎች ቅድም ያልኳቸው ነውር ስለሆኑ የማልገልጻቸው ነገሮች እንደተጠበቁ ሆነው በአካል ላይ የሚደርሱ ጉዳቶች፣ በህሊና ላይ የሚደርሱ ጉዳቶች ከባድ ነበረ። ሁላችንንም ከሁሉም የኢትዮጵያ ክልል ወደዛ የሰቆቃ ቦታ ገብተን የታሰረን ሰዎች ያን መከራ የተቀበልን ሁሉ በአንድ ነገር የምንስማማው ይሄ ስርዓት በሚያደርስብን ስቃይ ስጋችን ላይ የደረሰው ጉዳት ህሊናችን ላይ ከደረሰው ጉዳት ጋር ስናመዛዝነው ዱላቸው ስጋችንን ስድብና ማዋረዳቸው አጥንታችንን የሚያደቅ ህሊናችንን እጅግ የሚጎዳ ነበረ። እኛ የተገኘንበት ማህበረሰብ ምናልባት በኢትዮጵያ ውስጥ እቺ እነሱ አሁን የሚገዟት ሀገር እንድትፈጠር እቺ እነሱ የሚገዟት ሀገር ነጻ ሆና እንድትኖር በየሜዳው በሁሉም የኢትዮጵያ ጥግ አንዲት ቦታ ሳይወሰኑ አንዲት መጠሪያ ሳይኖራቸው ኢትዮጵያዊ ነን ብለው በየቦታው ከተዋደቁ አያት ቅድመ አያቶች የተገኘ ሆነን ሳለ ልንሸለም ሲገባ የእነሱ ልጆች እየተባልን መሰቃየታችን ያሳዝናል። በኢትዮጵያ ታሪክ ውስጥ ሁልጊዜም ሲነሳ ይኖራል። ይሄ ሥርዓት ቢያልፍም በታሪክ ውስጥ ግን የፈጸሙት ግፍ ሁልጊዜም እየተነሳ እንደሚቀጥል ይሰማኛል። በእኔ በኩል ከባድ ሁኔታ ውስጥ ነው ያለፉት። አቶ ሀብታሙ እርስዎ እንዴት ነው ወዲህ ወደ አሜሪካ መምጣት የቻሉት? ባለቤቶና ሴት ልጆም አሉ አብሮት። ትክክል ነው። እንግዲህ እኔ በከፍተኛ ህመም መሰቃየት የጀመርኩት ማዕከላዊ ከገባሁ በኋላ ቅድም ልገልጽልህ እንደሞከርኩት የቹ የአስር ደቂቃ የጠዋትና ማታ ሽንት ቤትም ከተከለከልኩኝ በኋላ በተለይ በከፍተኛ ሁኔታ የደም ስሮች መበጣጠስና ሽንት ቤት ሲቀመጥ ከፍተኛ ደም መፍሰስ ችግር ያጋጥመኝ ጀመር። በዛም በተከታታይ ከፍተኛ እብጠት ተፈጠረ መንቀሳቀስ እስከምቸገር ድረስ አንደኛው እግሬ በተፈጸመብኝ ግፍ እግሬ መርገጥ የማልችልበት ደረጃ ደረሰ። ወደ ፍርድ ቤት ሲሄድም እየተደገፍኩ ነበር በሰው የሚሄደው። ከዚህ ሁሉ በኋላ የነበረብኝን ህመም በተለይ ወህኒ ቤት ለህክምና በተደጋጋሚ ሁለት ሶስት ጊዜ ወደ ዘውዲቱ ሆስፒታል ሄጄ ነበረ። እኔ እሄዳለሁ፣ ደም ከእኔ ይቀዳል፣ ምርመራ ይደረጋል። በቀጣዩ ቀጠሮ መልሶ ባጃቢ ሆስፒታል ሲሄድ ውጤቴ ይጠፋል። ለዚህ ኃላፊነት የሚወስድ የለም። ሶስት አራት ጊዜ በዚህ መልኩ ተሞከረ። ከዛ በኋላ መታከም እንደማልችል ስለገባኝ ለፍርድ ቤት እንደገና ይህንኑ ጉዳይ አስረዳው ለመጨረሻ ጊዜ ታዞ ሄድኩኝ። ሐኪሞቹ በአስቸኳይ እንዲተኛ ይሄ ማስረጃ በጀ ያል የሚገኝ ነው በአስቸኳይ ተኝቶ እንዲታከም እጅግ ከባድ ሁኔታ ላይ ነው ያለው ብለው ትዕዛዝ ሰጡ። ማረሚያ ቤቱ ግን እኔ ተኝቼ እንድታከም ፈቃደኛ አይደለሁም በማለቱ ብቻ ሕክምናውን ሳላገኝ ቀረው። በዚህ ምክንያት ህመሜ የተባባሰ ከእስር ቤት ስወጣ ሰርድ ዲግሪ የሚባለው ሶስተኛ ደረጃ ሄሞሮይድ ዴቨሎፕ አድርጓል። እግሬ ላይ ያሉ ቬኖች ከፍተኛ ዳሜጅ ደርሶባቸዋል። ግራና ቀኝ ሁለቱ ኩላሊቴ ጠጠር ነበረው። ብላደሬም ጭምር ጠጠር ነበረበት። ስለዚህ ከባድ ስቃይ ውስጥ ነው የነበርኩት። ከወጣሁኝ በኋላ ሕክምና ለማድረግ በሀገር ውስጥ ሞከርኩኝ። በተለይ የሄሞራይዱ ደረጃ ባገር ውስጥ ሊታከም የማይችል በመሆኑ በማደንዘዣ ከአራት ወር በላይ እጅግ እጅግ በጣም በሚያሳዝን ሁኔታ ከሁለት መቶ ሚሊግራም ወይም ከሁለት አምፒውል በላይ የማይፈቀድ ሀይሊ ድራግ የሆነ መድኃኒት አስራ ስድስት አምፒውል ኦቨር፣ ያ ማለት አስራ ስድስት አምፒውል ኦቨር ዶዝ እየተወጋሁኝ ነበረ ለአራት ወር የቆየሁት። ከዚያ በኋላ ሐኪሞቹ የደረሱበት ድምዳሜ የማማክራቸው የሚያማክሩኝ በግል እየመጡ የሚያዩን ባለሙያዎች የደረሱበት ድምዳሜ ይሄ የሄሞራይዱ ሌቭል ወደ ካንሰር ደረጃ ከፍ ብሏል የሚል ነበረ። ስለዚህ ሁሉም ነገር አብቅቷል ተብሎ ሲታሰብ የመጨረሻው የኢትዮጵያ ሕዝብ በሙሉ ዳር እስከ ዳር በውጭም በውስጥም እየለመኑ ዓለም አቀፍ ማህበረሰብ ተቋማት በሙሉ እየለመኑ እዛ ደረጃ ደርሶ ህይወቴ እስከምታልፍ ድረስ የኢትዮጵያ መንግስት ፈቃደኛ ሳይሆን በመቅረቱ ብቻ ህክምና ሳላገኝ ቀረሁ። መጨረሻ ላይ ከዚህ በኋላ በእኔ ግምት አይድንም ብለው ሲያስቡ የፍርድ ቤቱ ጉዳይ እንዲያበቃ ተደረገ። ከዚያ በኋላ የአሜሪካን ኤምባሲ ለህክምና ወደ አሜሪካ እንዲሄድ ጥያቄ ያቀረብኩኝ፣ በዚህ በአሜሪካ ያሉ ኢትዮጵያውያን ደግሞ የህክምና ወጪውን ለመሸፈን ገንዘብ እያሰባሰቡ ነበረ። እንደሚታወቀው ስለዚህ የአሜሪካን ኤምባሲ ባለቤቴ እንድታስታመመኝ ፈቀደ። ስለዚህ ባለቤቴ በአስታማሚነት እንድትመጣ ቢዛ አገኘች። እኔም ለመታከም ቢዛ አገኘው። ልጃችንን ደግሞ ለማንም ስለማንተዋት አብረን ይዘን መምጣት ነበረብን። አብረን መጣን። እንድንወጣም ቢያንስ መንገድ ካገኘን በኋላ መጨረሻውን የኢሚግሬሽን ማህተም ተመቶልን እንድንወጣ የተመታልንን ይዘን ዌይቲንግ ሩም ላይ እየጠበቅን እያለ ደግሞ እነዚሁ ግፍ የማይሰለቻቸው የደህንነት አባላት አሁንም ከልጄ ጋር እና ከባለቤቴ ጋር ተቀምጬ ሳለ ዌቲንግ ሩም ላይ መጥተው ከበቡኝ እንደገና አንስተው ወደ አንድ ክፍል ለብቻ የወሰዱኝ ሻንጣዎቼን ዘረጋግፈው ሰነዶቼን የሚፈልጓቸውን የያዝኳቸውን ሰነዶች የሚወስዱትን ወሰዱ ወደ ካርጎ የገባው ሻንጣዬ ላይ የነበሩ የቪዲዮ ካሴቶችን ወሰዱ እጅግ በጣም በሚገርም ሁኔታ እንዴት ልታልፍ ቻልክ ማን አሳለፈ ይሉኛል ቪዛውን አሳየኋቸው። እነሱ ቦርደር ማህተም የሚመታውም አካል እንደመታልኝ፣ እኔ ከሰማይ ልወርድ አልችልም፣ አልፌ ነው እዚህ እየጠበቅኩ ያለሁት አልኳቸው። በእንደዚህ አይነት ሁኔታ በጣም አቢዩዝ አድርገው ኢትዮጵያ የእኔ አይደለችም ብዬ እንድል የሚያደርግ እጅግ በጣም ከባድ ነገር ፈጽመው፣ እንደገና ወደፊትህን ወደ ሀገርህ እንዳዞር የሚያደርግ ማስገደጃዎች ፈጽመው ነው እንደ በጣም የተደረገው እና በዚህ መንገድ ነው። በአጠቃላይ ከሀገር የወጣው በዚህም በዚያም በውጭ ሕክምና ለማግኘት ይችል ዘንድ በጠየቀው መሰረት ተፈቅዶለት መውጣት ችለዋል። ይሄ በራሱ የመንግስትን በጎ ስራ ያመለክታል ለሚሉ ወገኖችስ አጭር ነገር ነው በዚህ ላይ እንደዚህ ለሚሉ ወገኖች አጭር ነገር ነው የምላቸው። ፕሮፌሰር አስራት ወልደየስ የአማራ ሕዝብ ከሌላው ተለይቶ የህወሓት መንግስት በጠላትነት ፈርጆ በግልጽ በማኒፌስቷቸው አስቀምጠው ጠላት ነው ብለው ሲያበቁ ሊያጠፉት ስለሆነ ራሱን ለመጠበቅ መደራጀት አለበት ብለው በመነሳታቸው የፖለቲካ እስረኛ ሆኖ ግፍ ተፈጽሞባቸው እንደማይድኑ ሲረጋገጥ ሕክምና እንዲያገኙ እሳቸውም ከሀገር መውጣታቸው ይታወቃል። ነገር ግን ሁሉ ነገር ካበቃ በኋላ ስለነበረ ፕሮፌሰር በህይወት መቆየት ሳይችሉ ቀርተው ሞተዋል። ስለዚህ የስርዓቱ በጎነት ሳይሆን አብቅቶልሃል ብለው ሲያስቡ ለቀቁኝ። በእነሱ የታሰበብኝ ክፋት ሳይሆን በፈጣሪ የታሰበልኝ በጎ ነገር እያሸነፈ እግዚአብሔር ከኔ ጋር ሆኖ፣ በእውነት የኢትዮጵያ አምላክ ከኔ ጋር ሆኖ የኢትዮጵያን ህዝብ እንባና ጸሎት ሰምቶ በሁሉም በየሃይማኖቱ ያደረገው እንባና ጸሎት ሰምቶ ለዚች ከልጅነቷ ጀምሮ አንድም ቀን ከአባቱ ጋ በደስታ ሳታሳልፍ መከራ ያየች ልጅ እንድትጽናና እግዚአብሔር ወዶ ህይወቴ በመትረፉ ሊመሰገን የሚገባው ወደ እግዚአብሔር ሲያነባ የነበረው የኢትዮጵያ ህዝብና በፍጹም ልቤ የማምነው የድንግል ማርያም ልጅ እግዚአብሔር ነው መመስገን ያለበት ለእኔ እንጂ የኢትዮጵያን መንግስት የማመሰግንበት አንድም ምክንያት የለኝም። አሁን ጤንነቱ በምን ሁኔታ ላይ ይገኛል? አቶ ሀብታሙ ኦፕራሲዮን አድርገው በጥሩ ሁኔታ እንደተጠናቀቀ ሰምተናል። እንኳን ደስ ያለው ማለት እንፈልጋለን። በዚህ አጋጣሚ እጅግ በጣም አመሰግናለሁ። ሶስተኛ ደረጃ የሄሞራይድ ቀዶ ሕክምና ተደርጎልኛል። በአሜሪካ ዋሽንግተን ዲሲ የጆርጅ ታውን ዩኒቨርሲቲ ሆስፒታል ነው ኮሎሬክታል ሴንተር ነው። እንግዲህ በጥሩ ሁኔታ ነው የተጠናቀቀው። ዩኒቨርሲቲ ሆስፒታሉ ሄሞራይድ እንዲህ አይነት ጉዳት የሚያደርስ ስለመሆኑ ለዩኒቨርሲቲ ሆስፒታሉ ፈርስት ኤክስፒሪያንስ የመጀመሪያ ተሞክሮ ነው ተብሎ የተመዘገበ ነው እኔ የደረስኩበት ደረጃ በርካታ ቬኖች ዳሜጅ ሆነዋል በርካታ ኢትዮጵያውያን ባሉበት ቀዶ ህክምናውን ያጠናቀቀው ዶክተር የተናገረው ነው አሁን የተናገርኩት ለዩኒቨርሲቲ ሆስፒታሉ ይሄ የመጀመሪያ ተሞክሮ ነው ሄሞራይድ በዚህ ደረጃ የሚያድግ በዚህ ደረጃ ቬኖች ላይ ጉዳት የሚያደርስ መሆኑ እንደ መጀመሪያ ልምድ ተደርጎ እየተመዘገበ ነው። ይሄ የነበርኩበትን ደረጃ ያሳያል። ኢትዮጵያውያን የረዱኝ ሐኪሞችም በእኛ ሀገር ሕክምና መነካካት የሌለበት ነው ያሉበትን ምክንያት የበለጠ እዚህ ያለው ዩኒቨርሲቲ ሆስፒታል ያረጋገጠው ነው። በመጨረሻው ቴክኖሎጂ እንግዲህ በዓለም ላይ ባለው በመጨረሻው ቴክኖሎጂ ተጠቅመው ሕክምናው በተሳካ ሁኔታ ተጠናኳል። ከቁስሉ እያገገምኩ ያለሁበት ሁኔታ ነው ያለው። እግሬ ላይ ለደረሰው ጉዳት ጆርጅ ታውን ዩኒቨርሲቲ ሆስፒታል ወደ ጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ሪፈራል ጽፈውልኛል። የእግሬ ሕክምና ይቀጥላል። የኩላሊት ሕክምናዬም በዚያው በጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ይደረጋል። እሱን ቀጠሮ እየጠበቅኩ ነው ያለሁት። አሁን ያለሁበት የጤንነት ሁኔታ እግዚአብሔር የተመሰገነ ይሁን፣ በጣም ጥሩ ነው። ሁሉንም በዚህ ረገድ የእኔ ጤንነት የተሻለ እንዲሆን አስተዋጽኦ ላደረጉም ሁሉ እኔም በዚሁ አጋጣሚ ላመሰግን እወዳለሁ። በመጨረሻ አንድ ጥያቄ ማንሳት ፈለግኩ። በዚህ ሁኔታ ውስጥ ካለፉ በኋላ ወደፊት ወደ አገሮ ተመልሰው በትግሉ መቀጠል ፍላጎት አለዎት? እኔ እንግዲህ እንደ ሀገር ለኢትዮጵያና ለሕዝቧ ሲባል ለዚያ ክብርና ለዚያ ሕዝብ ታላቅነት ሲባል መስዋዕትነት ለመክፈል የተሰጠው ነኝ ብዬ በግል ያምናለሁ። ለኢትዮጵያ ሕዝብ የሚጠቅም ትግል ለማድረግ ማንኛውንም ሌላ ተጨማሪ መስዋዕትነት ለመክፈል በእኔ በኩል ዝግጁ ነኝ። የኢትዮጵያ ሁኔታ ስታገል የነበረበትን የፓርቲ ፖለቲካ እንደገና በባሰ ሁኔታ አደጋ ላይ እየጣለ እንደሆነ ይታየኛል። ያም ሆኖ የምችለውን ሁሉ አስተዋጽኦ አበረክታለሁ። የሚችለውን አስተዋጽኦ አበረክታለሁ ስል በምን መልኩ ነው አስተዋጽኦ ላበረክት የሚችለው የሚለውን የጤናዬ ሁኔታ በሚገባ ከተሻሻለ በኋላ የምወስነው ቢሆንም አሁንም በእኔ እምነት ግን የነበርኩበትን የጀመርኩትን ትግል ለመቀጠል የሚያስችል የፖለቲካ አማራጭ በሀገር ውስጥ ካለ ለመታገል ዝግጁ ነኝ። ነገር ግን ወደ ሀገር የመሄዴ እንደ ዶክተር መራራ ለከፋ ስር የሚዳረገኝ ከሆነ ተጨማሪ እነሱ መዳፍ ላይ ሆኜ እንደገና ሌላ ስቃይ እንዲፈጽሙብኝ መፍቀድ ፖለቲካ ላይ ትክክለኛ ውሳኔ ነው ብዬ አልወስድም። ምንም ይሁን ምን ግን ይሄ ይህንን ስለሚያደርጉ ብዬ ደግሞ ከሀገሬ ወጥቼ የምቀርበት ምክንያት የለም። ምን አይነት ስራ መስራት አለብኝ ለዛች ሀገር የሚለውም ግን ለመመለስ የምችለውን ሁሉ ጥረት እንደማደርግ እርግጠኛ ነኝ። በዚህ በኩል አሁን ያለው የፖለቲካ ሁኔታ ግን መታዘብ የምችለው ያንን የሚፈቅድ ሆኖ አይደለም ያለው። ሰላማዊ ትግሉ ባጠቃላይ እጅግ ከፍተኛ አደጋ ውስጥ እንደሆነ ይሰማኛል። አሁን ያሉ የድርድር የመሳሰሉት ሂደቶችም ያንኑ ነው የሚያሳዩት። አቶ ሀብታሙ አያሌው ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። የተከበራቸው አድማጮች፣ ቀደም ሲል እንደገለጽነው መንግሥት በአቶ ሀብታሙ አያሌው ላይ ያቀረበው ክስ በአሸባሪነት ከተፈረጀው ግንቦት ሰባት ጋር በማሴር በሀገሪቱ የተለያዩ ክፍሎች የሽብር ተግባር ለመፈጸም ተንቀሳቅሷል፣ ይህንንም ደርሰንበታል የሚል ነው። አቶ ሀብታሙ አያሌው እስር ቤቶች ውስጥ ይካሄዳሉ ሲሉ በዘረዘሯቸው የምርመራ አይነቶች ላይ የመንግሥትን አስተያየት ለማካተት ወደ ተለያዩ ፖሊስ ጣቢያዎች ያደረግናቸው የስልክ ሙከራዎች ለጊዜው እንዳልተሳኩ፣ ወደፊትም እንደምንቀጥል እንገልጻለን። አድማጮች አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠብቁት በጽዮን ግርማ እየተዘጋጀ ወደሚቀርበው የሙዚቃ ቃና I cried a river. remember all that you said told me love was too ኤላ ፊትስጄራልድ ክራይ ኤ ሪቨር የተሰኘውን የጃዝ ሙዚቃ ነበር ያስደመጥኳችሁ። እንደምናመሻችሁ፣ እንደምንሰነበታችሁ የሙዚቃ ቃና አድማጮች የሙዚቃ ቃና ዘውትር ቅዳሜ በዚህን ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶሎ፣ የብሉዝ፣ የሬጌ፣ የሂፕሆፕ እና ሌሎችንም የዜማ ስልቶችን የያዙ የሙዚቃ ቅንብሮች ተከሽኖ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። ዘፈኖቹን መራርጬ በመስተንግዶ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ለዛሬ የአሜሪካ የሀገረሰብ ሙዚቃ ወይም ካንትሪ ሚዚክ ነው ምርጫዬ። ካንትሪ ሚዚክ ወይም የሀገረሰብ ሙዚቃ በደቡባዊ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1920ዎቹ የተጀመረ የባህል ዜማ ነበር። ከተጀመረ ከሀያ አመታት ዓመታት በኋላ ነው ተወዳጅ የሆነው የሀገረሰብ ሙዚቃ በአሜሪካ ይህ ስልት አሁንም በመላው ዓለም ተወዳጅ የሆነ የሙዚቃ ስልት ነው። እኔም ለዛሬ ቆየት ያሉና አዳዲስ የሀገረሰብ ሙዚቃዎችን እየቀላቀልኩ ለምሽቱ አስደምጣችኋለሁ። አሜሪካዊቷ ድምፃዊት፣ የዘፈን ግጥም ጸሐፊና ደራሲ ኬር አንደርውድ በ2015 ዓ ም የለቀቀችው ሄርት ቢት የተሰኘው ዜማ ነው የመጀመሪያ ምርጫዬ። በካንትሪ ፖፕ እና በአር ኤን ቢ ስልት በተቀናበረው ምርጥ ሙዚቃ ምሽቱን እንክፈተው። Carrie Underwood, Heartbeats. I love it when we're at a party In a downtown crowd Oh, but I can't hear you call me ሰራዊቷ ድምፃዊትና የዘፈን ግጥም ደራሲ ኬሪ አንደርውድ በ2015 የለቀቀችውን ሄርት ቢት ነበር የሰማችሁት። ወደ ሌላ ዜማ አልውሰዳችሁ። የጆርጅ ሃርቨ ስትሪት ስራ ነው። የካንትሪው ንጉስ ይሉታል። የስልሳ አራት አመቱ ጆርጅ ዳላስ ቴክሳስ ነው የተወለደው። ድምፃዊ ነው፣ የዘፈን ግጥም ይጽፋል፣ ፕሮዲውሰርም ነው። ጆርጅ ስትሪት ላቭ ዊዛውት ኢንድ አሜን የተሰኘውን ዜማ ተጋበዙልን እስቲ። Against the rules, and it didn't matter why. When Dad got home, I told that story just like I'd rehearsed. Then stood there on those trembling knees and waited for the worst. And he said, Let me tell you a secret about a father's love. A secret that my daddy said was just between us. He said daddies don't just love their children every now and then. It's a love without end, amen. It's a love without end, amen. When I became a father in the spring of '81, there was no doubt that stubborn boy was just like my father's son. When I thought my patience had been tested to the end, I took my daddy's secret and I passed it on to him. I said, let me tell you a secret about a father's love. A secret that my daddy said was just between us. Said daddies don't just love their children every now and then. It's a love without end, amen. It's a love without end, amen. Last night I dreamed I died and stood outside those pearly gates suddenly i realize there must be some mistake if they know half the things i've done they'll never let me in and then somewhere from the other side i heard these words again yeah george harvey street body, a love without end i mean it's in new zealand የካንትሪ ወይም የሀገረሰብ ሙዚቃ ሲነሳ ስማቸው ሁሌም አብሮ የሚነሳ ሁለት አንጋፋ ባለሙያዎች አሉ። ዶሊ ፓርተን እና ኬኒ ሮጀርስ። ሁለቱም ባለሙያዎች አይስላንድ ኢንዱስትሪም በቅብብል የተጫወቱት ተወዳጅ ስራቸው ነው። ይህ ዘፈን በኦልዲስ ማለትም የድሮ ስራዎች ሲጠቀሱ አብሮ ይነሳል። ሁለቱ አርቲስቶች በቅብብል የሚጫወቱት ዱኤት ስራ ሲነሳም እንዲሁ ይነሳል። ስሙ የምን ጊዜ ምርጥ አምስት መቶ ስራዎች ውስጥም አለ። እንዲህ ያለ ምርጥ ዜማ ነው የሚጋብዛችሁ ዶሊ ፓርተን፣ ኤንድ ኬን ሮጀርስ በጋራ በመድረክ ላይ የተጫወቱትን አይላንድስ ኢን ደ ስትሪም ነው የሚጋብዛችሁ the fire ኢንደ ስትሪምስ የዶሊ ፓርተንና የኬን ሮጀርስን ስራ ነበር ያዳመጣችሁት። የምትከታተሉት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ ከአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍላችሁ የቅዳሜ ታህሳስ 8 2009 ዓ ም የሙዚቃ አና፣ ዝግጅታችንን ነው እያደመጣችሁ ያላችሁት። የዛሬ የሙዚቃ ምርጫ ደግሞ የካንትሪ ወይም የሀገረሰብ ዜማዎች ናቸው። ሙዚቃዎቹ መራርጬ አብሬያችሁ ያለሁት ጽዮን ግርማ ነኝ። ቆየት ካለው የነ ዶሊ ስራ ወደ አዲስ ስራ እንመለስ። ብሌክ ሸልተን ገና አርባ አመቱ ነው። በዚህ እድሜው ግን በርካታ ተግባራትን ያከናወነ የሀገረሰብ ሙዚቃ ተጫዋች ነው። አሁን ደግሞ ቮይስ በተሰኘው ተወዳጅ የቴሌቪዥን የድምፃውያን ውድድር ፕሮግራም ላይ Badang Netseral, Blake. Yeah, Blake shaltan in my eyes. That's an artful last Those high heels with that sundress Turquoise heart hanging round your neck Red lips like wine, wanna drink them up and keep on drinking till you make me drunk. Tied up here, wanna let it down. And just let the rest fall to the ground. You take beautiful to the max. Can't help myself when you look like that. Come a little closer, come a little closer, come a little closer, girl. The way you look tonight. My eyes are the only thing I don't wanna take off for of a Little closer, come a little closer, come a little closer. Love the way you look tonight. My eyes are the only thing I don't want to take off of you. There's a Stars dancing in the sky. A picture perfect, moon so bright. But I don't care, I'm looking at you. From where I stand, you can't beat the view. Come a little closer, come a little closer, come a little closer. Girl, the way you look tonight, my eyes are the only thing I don't want to take off. For Love the way you look tonight. My eyes are the only thing I don't want to take off of you. My eyes have seen some amazing things, but, girl, my eyes ain't seen nothing quite. Come a little closer, girl. The way you look tonight, my eyes are the only thing I don't want to take off of you. Come a little closer, come a little closer, come a little closer. Love the way you look tonight. My eyes are the only thing I don't want to take off of you. Come a little closer, come a little closer, come. Yeah, Bleak My Eyes, not is a much with Girls, Brooks, smith Your Mom, take a tell my Little baby told God he I'm kind of scared Don't really know if I won't go down there from here it looks like a little blue ball but that's a great big place and I'm so small why can't I just stay here with you can I make you mad don't you want me to God said oh yeah, of course I do. There's somebody special waiting for you. So hush now, babe. Don't you cry. There's someone down there with whose only goal in life is making sure you're always going to be alright loving angel tender to be strong it's almost time to go meet your mom now when she's talking to you Cry Cause there's someone down the way Whose only goal in life የካንትሪ ሙዚቃ ተጫዋቹ ጋርዝ ብሩክስ በአሜሪካ ምድር በዚህ ስልት ስኬትን ከተቆናጠጡ ድምፃውያን አንዱ ነው። ሜትዮር ማም የተሰኘውን ስራ ነበር ያደመጥነው። የተወደዳችሁና የተከበራችሁ አድማጮች የምትከታተሉት የሙዚቃ ቃና ፕሮግራማችንን ነው። አስተያየት ካላችሁ ጻፉልን። እንዲሁም የወዳጅ ዘመድ የዘፈን ምርጫ ካላችሁ ማድመጥ የምትፈልጉት ዜማም ካለን እንጋብዛችኋለን አት ቪኦኤ አምሃሪክ በፌስቡክ ገጻችን ላይ ጻፉልን። ሃሽታግ ቪኤ አምሃሪክ በትዊተርም ተከተሉን። ሆርን አት ቪኦኤ አምሃሪክ ላይ በኢሜይል አድራሻችን አስተያየቶቻችሁን አድርሱን። ባለፈው ሳምንት አንድ አድማጫችን ስልክ ደውለው አንድ አስተያየት ሰጥተውናል። ሰላም ቪኦኤዎች፣ ይሄ ይህም መልክት ጽዮን ግርማ ነው። ዛሬ ለዚህ የሙዚቃ ምርጫ ወቅቱን ተከትላ ባሰማችው ሙዚቃ በጣም ደስ ብሎኛል የእንግሊዝኛ ሙዚቃ ዘፈን ምናምን ተመጠልሽ ብለን ነበር ነውን ብዙ ሰዎች የተሰብሰብን ስናዳምጥ የሀዘን ምልክት ያለውን ሙዚቃዎች ወቅቱን የምትመለከት በኢትዮጵያ ባለው ችግር ያን ስላደረገች እናመሰግናለን ለማለት ነው። አድማጫችንን በሙዚቃ ቃና ስም አመሰግናለሁ። ወደ ሙዚቃ ምርጫ የልመለስ ከዛው ከሀገረሰብ የሙዚቃ ስልት ሳልወጣ የዶን ዊልያምስን ኢትመስት ቢ ላቭ ለሁሉም अरमा चन्ना लत साथ्यूचल काब्स የዶን ዊሊያምስን ኢት መስት ቢ ላቭ ነበር የሰማችሁት። ከዶን ዊሊያምስ ወደ ሳም ሀንት ነው የምናልፈው። ሳም ሀንት የ32 አመት አሜሪካዊ የሙዚቃ ባለሙያ ነው። ስፒከርስ ወደ ሀገረሰብ ሙዚቃ የሚያደላ ገመድ አልባ በሆኑ የሙዚቃ መሳሪያዎች አኮስቲክስ የተጫወተው ስራው ነው። ስፒከርስ፣ ሳም ሀንት። Baby, and I'm on fire. Girl, you're on fire. Out in the dark, wrapped up in the stars, so right. Girl, i so high. You and me, wild and free. Way out in the woods, nobody for miles. Love in the back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. Just us and the speakers on. Love in the back of the truck with the tailgate down. Just us and the speakers on. Something's on your mind, ain't it? Go on and tell me, baby. Don't act like you can't say it. I know your body language, you ain't gotta translate it. So let it talk to me till I can't take it. Your lips, your hair, your smile, your touch, your kiss, your stare, your vibes too much. It lights me up. You got me set. I'm way too gone. So, baby, let your eyes close. Say my name and watch me going on. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ የአየር ሰዓት ተጠናቋል። ለተሳትፏችሁ አመሰግናለሁ። አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ፑት ማይ ሀርት ዳውን በሚለው የሳራ ኤቫንስ ዜማ ልሰናበታችሁ። ሳራ አብራችሁ ትቆያለች። በእኔ በኩል ደናደሩ shouldn't leave ጽዮን ግርማን እናመሰግናለን ለሙዚቃ ምርጫዎቿ። አድማጮች እንደተደሰታችሁ ተስፋ አድርጋለሁ። ማጠቃለያ ዜና አላሰማና እንሰናበታለን። የደቡብ ሱዳን መሪዎች የህዝቡን ችግር ቅድሚያ እንዲሰጡ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት በአንድ ድምፅ አሳስበዋል። በሀገሪቱ ለደረሰው ረሃብ መንስኤው ምንድን ነው በሚለው ላይ ግን አልተስማሙም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ትናንት ኒውዮርክ ላይ ባረጉት ገለጻ የደቡብ ሱዳን ሰብአዊ ቀውስ እየተባባሰ መሄዱን ተናግረው አስጠንቅቀዋል። መቶ ሺህ ህዝብ ተርቧል። አንድ ሚሊዮን ረሃብ አፋፍ ላይ ነው። ክረምቱ ሲመጣ ደግሞ ተጨማሪ ከአምስት ሚሊዮን በላይ ህዝብ የምግብ ዋስትና እጦት ላይ ይወድቃል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የእሳቸው ፓርቲ ሪፑብሊካኑ አባላት የሚመሩት ኮንግረስ ለአዲሱ አስተዳደር በእጅግ አንገብጋቢነት የሚፈለገውን የመጀመሪያ ምክር ቤታዊ ድል አንድ ቀን ተጨምሮ ጥረት ቢያደርጉም ሊሳካ አልቻለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሚቀጥለው ሳምንት ከኔቶ አባል ሀገሮች ባለስልጣናት ጋር እንደሚገናኙ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ እሁድ ከምሽ 3 ሰዓት ላይ በራዲዮ መጽሔት እንጠብቃችኋለን። ሰላም ደህና ደሩ።